The Voice of America በትግራይ ክልል የተጀመረው ሕግ የማስከበር እርምጃ ባቀዱት መሰረት እየሄደ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ሕግ የተላለፈውን ቡድን ትጥቅ ማስፈታት በክልሉ ሕጋዊ አስተዳደር መመለስ እና በሽሽት ላይ ያሉ ተጠርጣሪ ወንጀለኞችን ለፍርድ ማቅረብ ደግሞ የወታደራዊ እርምጃው ዓላማዎች መሆናቸውን ጠቅሰዋል። እስክንድር ፍሬው አጠር ያለ ዘገባ አለው። ሀሳባቸውን በትዊተር ያሰፈሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ህግ የማስከበር እርምጃ ሲሉ የገለጹት የመከላከያ ሰራዊቱ እንቅስቃሴ በምን ሁኔታ ላይ እንደሚገኝ ጠቁመዋል። የወታደራዊ እርምጃው ዓላማዎች በፍጥነት እየተደረሰባቸው ነው በማለት ነው ያስረዱት። ወታደራዊ እርምጃው የሚቆመውም ሶስቱ ዓላማዎቹ ሲሳኩ መሆኑን አመልክተዋል። አላማዎቹ በማለት የገለጿቸውም የወንጀለኛው ቡድን ትጥቅ መፍታት፣ በክልሉ የህጋዊ አስተዳደር መመለስና በሽሽት ላይ ያሉ ወንጀለኞች ለፍርድ መቅረብ የሚሉ ናቸው። ልክ የዛሬ ሳምንት ነበር ህወሓት በሰሜን እዝ ላይ ጥቃት መፈጸሙን የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያስታወቁት። ወደ ስፍራው ተጉዘው የመጡት የኢትዮጵያ መከላከያ ሰራዊት ሌተናል ጀነራል ባጫ ደበሌ ደግሞ በጊዜው ሆነ ያሉትን ዛሬ ለጋዜጠኞች አብራርተዋል። ጄኔራል ባጫ እንዳሉት ህወሓት በሰሜን እዝ ላይ የፈጸመው ጥቃትና አፈጻጸሙ ታሪክ ይቅር የማይለው ነው። እነዚያ የተሰዉትን የመከላከያ አባላት ሬሳቸውን፣ ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። እስከ ዛሬ ድረስ ሬሳቸው አልተቀበረም። ሬሳቸው እዛ ፈንድቶ የጭፍ ስሳይ ነው የሆነው። ይሄ አይደለም በእንደዚህ አይነት ሀያ አንድ አመት አብሮ አንድ ጉርጓይ ቀብሮ ጉርጓይ ውስጥ የኖረ ሰው የሚያውቁት በእጃቸው ያደገ ሁሉ ናቸው። እርሻ ሲመጣ የሚያርስ፣ ጉርጓሎ ሲመጣ የሚጎለጉል፣ እህል ሲደርስ የሚያጭድ፣ ያጭደውም ወቅቶ ጎተራ የሚያስገባ፣ አንበጣ የሚከላከልለት፣ ኮቪድ ሲመጣ ኮቪድን የሚከላከልለት የሰሜን ሰሜን እዝ ባለበት ቦታ ላይ ሰራዊቱ ትምህርት ቤት ያሰራ ቦታ የለም። ቁማችንም ብቻ አይደለም። ሬሳችንንም ነው ጅብ ያስበሉት። እሱ ብቻ አይደለም፣ ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገህ ነው አንተ እያጨበጨብኩ የምትጨፍረው? እያጨበጨቡ ነው የጨፈሩበት። የእነሱን ሬሳ አንስቶ ሲቀብሩ የአገር መከላከያ ሰራዊት ጋሻ የሆነውን ሬሳው ላይ ነው የጨፈሩት። ሬሳ አትቅበር ልብስ ማውልቅ ምኑ ነው ገሎ አያውቁም ማለት ነው። እነዚህ ሰዎች ተዋግተው ሰው ገለው አያውቁም። ተዋግቶ ሰው የገደለ ጀግና ነው እና የተዋጋውን በጀግንነት ይቀብራል። የሰሜን እዝ ሀያ አንድ አመት ትግራይ በኖረበት የሰጡት ክብርና ምላሽ ይሄ ነው። ዛሬ ለውጭ ሀገር ጋዜጠኞች መግለጫ የሰጠው የኢትዮጵያ መንግስትም ይህንኑ የህወሓት ድርጊት አስረድቷል። የአስቸኳይ ጊዜ አዋጅ ሴክሬተሪያት ቃል አቀባይ የሆኑት የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን እንደዚህ ነበር ያብራሩት ላስት ስቴፕ ዊች ኢዝ ሬድ ላይን ዊች ኢዝ ቨሪ ማች ኢርዲሚብል ኢዝ አታኪንግ የኢትዮጵያን ናሽናል ዲፌንስ ፎርስ ቀይ መስመር የሆነው የመጨረሻው ደረጃና ና ይቅርታ የማያሰጠው ነገር የኢትዮጵያን ብሔራዊ የጸጥታ ኃይል ማጥቃት ነው። ያ የየትኛውም አገር ሉዓላዊነት የመጨረሻ መገለጫና ተምሳሌት ነው። የጦር እዝህን ዋና ማዘዣ ጣቢያ ከሚያጠቃ ዋና ከተማህን ለማጥፋትም ከሚያስፈራራ የትኛውም አካል ጋር ቁጭ ብለህ እንዳያጠቃህ አትወያይም። ስለዚህ ማንኛውም አገር የሚያደርገው መጀመሪያ ስጋቱን ደምስሶና አጥፍቶ ከዚያ መነጋገር ነው ዘላቂነት ያለው ሰላም እንዲመጣ ነው ያሉት። እናም በመንግስት የተቀመጡት ሦስት ዓላማዎች ሳይሳኩ ውይይትም ሆነ ንግግር እንደማይታሰብ ነው አምባሳደር ሬድዋን ያብራሩት። ይህም ሆኖ በህዋት ላይ የሚወሰደው እርምጃ ጥንቃቄ በተሞላበት ሁኔታ እንደሚካሄድ ቃል አቀባዩ ተናግረዋል። ይህ ወታደራዊ እርምጃ በአጭር ጊዜ የሚጠናቀቅ ነው። ዓላማዎቹም በጣም ግልጽ ናቸው። መንግስት አላስፈላጊና አሉታዊ ውጤቶችን ለመቀነስና ሲቪሎች እንዳይጎዱ የተቻለውን ጥንቃቄ ያደርጋል ነው ያሉት። ይህ በእንዲህ እንዳለ በህወሓት ቡድን ላይ ከባድ ሰብአዊና ቁሳዊ ጉዳት አድርሰናል ሲሉ የሰሜን እዝ ዋና አዛዥ ሜጀር ጀነራል በላይ ስዩም ተናግረዋል። በተለይም ዳንሻን፣ ሁመራንና ሌሎችንም አካባቢዎች ሙሉ በሙሉ ተቆጣጥረናል ነው ያሉት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ